በትግራይ ክልል የሚንቀሳቀሰው ህዝባዊ ወያነ ሐርነት ትግራይ ህወሓት ዛሬ በመቀለ ከተማ ሰማዕታት ሐውልት አዳራሽ ጠርቶት በነበረው ስብሰባ ላይ የተገኙት ተሳታፊዎች የስብሰባው አካሄድ ውይይት ማድረጋቸው በቦታው ተገኝተው የነበሩ ምንጮች ገልጸዋል። ስማቸው እንዲጠቀስና ድምጻቸው እንዳይሰማ የጠየቁ አንድ ተሳታፊ ስብሰባው የሰማዕታት ሐውልት አዳራሽ ዛሬ ጠዋት ከቀትር በኋላ ዘጠኝ ሰዓት እንደሚጀመር እንደተገለጸላቸው ነግረውኛል። በተጠቀሰው ሰዓት ስብሰባው ወደሚደረግበት አዳራሽ ቢሄድም ከተሳታፊዎች ውጭ መግባት እንደማይቻል ስለተነገረኝ ወደ ውስጥ መግባት አልቻልኩም። ሆኖም ስብሰባው እስከሚጠናቀቅ በአካባቢ ቆይቼ ከስብሰባ ሲወጡ ካገኘኋቸው ተሳታፊዎች ባገኘሁት መረጃ መሰረት ስብሰባው መካሄድ እንደሌለበት ትናንት ማሳሰቢያ የሰጡት የክልሉ ጊዜ አስተዳደር ፕሬዚደንትና የፓርቲው ስራ አስፈጻሚ ኮሚቴ አባል አቶ ጌታቸው ረዳ በስብሰባው ላይ እንዳልተገኙ ገልጸዋል። ከተሳታፊዎቹ ውስጥ አስተያየት እንዲሰጡኝ በዛ ያሉ ሙከራዎች ያደረግኩ ሲሆን ፈቃደኛ ሆነው ያነጋገሩኝ አንድ ሰው ብቻ ናቸው። እኚሁ አስተያየት ሰጪ ዛሬ ከቀተር በኋላ የነበረው ስብሰባ የፓርቲው ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤል እንደመሩት እና ከስድስት መቶ በላይ ተሳታፊዎች እንደነበሩ ነግረውኛል። በፓርቲው ላይ ያጠላው አደጋ ምንድነው የሚለው በዋና የስብሰባ አጀንዳነት መቀረጹና ይህም በነገው ዕለት ላይ ውይይት እንደሚደረግበት ስምነት ላይ መደረሱን የመረጃ ምንጩ ነግረውኛል። ይህ የህወሀት ካድሬዎች ስብሰባ የትግራይ ህዝብ ካለበት ችግር መውጣት የሚያደርገው ጥረት የሚያውቅ ተግባር እንደሆነ የገለጹት የትግራይ ክልል ጊዜያዊ አስተዳደር ፕሬዚደንት አቶ ጌታቸው ረዳ ሊገታ ይገባል በማለት ትናንት መግለጻቸው ይታወቃል። እንዲሁም የጊዜያዊ መንግስቱን ስራ በሚያደናቅፉትም ላይ አስተዳደራቸው አስቸኳይ እርምጃ እንደሚወስድ ፕሬዚደንቱ ማስጠንቀቃቸው ይታወሳል። ሕወሓት የፓርቲ ህጋዊ ሰውነቱ ዳግም እንደማይመለስለት በምርጫ ቦርድ ውሳኔ መተላለፉና ፓርቲውም ይህ ውሳኔ መቃወሙ ከዚህ ቀደም መዘገባችን ይታወሳል። በጉዳዩ ፓርቲው ከፍተኛ አመራሮች በአካልና በስልክ ተጨማሪ ማብራሪያ ለማግኘት ያደረኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምፅ ሙልጌታ ጽባሃም መቀለም